心。<music> ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። የመጋቢት 10 2015 ዓ.ም የእሁድ ምሽት የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። አሁን ሰዓት ጀምሮ የደንገረመው መሰናዶን የመራው ኤልያስ አስማራ ደግሞ በቅንብሩ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መሰናዶዎች ከሙዚቃ ጋር እያዋዛን ወደ እናንተ የምናደርስ ይሆናል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሊ አለማየሁ ቢራቱ ከሰሞኑ የደመና ዜማ የተሰኙ የስዕል ስብስቦቹን በፍንድቃ የባህል ማዕከል አስመርቋል። አለማየሁ በአዲስ አበባ ዩኒቨርሲቲ ያለ የስነ ጥበብ ትምህርት ቤት የተማረ ሲሆን ዘመንኛ ከሚባሉ ሰዓሊያን ተርታም የሚመደብ ነው። ከሙሉ ጊዜ የስቱዲዮ ሰአልነቱ ጎን ለጎንም በኮተቤ የትምህርት ዩኒቨርሲቲ ውስጥ የስዕል ጥበብ ነው የሚያስተምራል። ከአለማየሁ ጋር ቆይታ አድርጌ ነበር። ቆይታችን ራሱን ከሚያስተዋውቅበት ይጀምራል። በጣም አመሰግናለሁ ሳሊ። እና መምህር ነኝ። ስሙ ያለማየው ቢራቱ ይባላል። እንግዲህ በዚህን ጊዜ ነው ስል ላይ ቆየሁት ወደ አስራ አምስት ዓመታት ያህል ስል ላይ ቆይቻለሁ። በጣም ወደው ሙያ ነው። ይህን ይመስላል እንግዲህ ስለ ራሴ ሰዓሊ እና መምህርም ጭምር ነ ወደዛ ከመምጣታችን በፊት ግን አዲስ አበባ ዩኒቨርሲቲ የስነ ጥበብ ትምህርት ቤት ለመግባትህ ለመንደርደርህ፣ መነሻ የሆነ ነገር ምንድን ነው? በጣም ይገርመኛል። ምንድን ነው አሁን ብዙዎቹ እንግዲህ ጓደኞችን ስለነበሩ ብዙ ሰዓሊዎች፣ ሌሎቹንም የማወቅ እድል ስላለን ምንድን ነው የሚሉት ከልጅነታቸው ጀምሮ ወይ በጉርብትና በተለያየ መንገድ ሰዓሊያት አካባቢያቸው ላይ ሲኖር የእነሱ ተጽዕኖ ነው ያለውን ተሞክሮ ይዘው ነው አርቲስቱን ለመግባት ወይ ስዕል ላይ ያላቸው ሙያ ለማሳደግ የሚሞክሩት። የእኔ ግን ከዛ በተቃራኒ ይመስለኛል። ምንም እንደዚህ አይነት ሀሳብ የለኝም። ማለት የልጅነት ምናምን ከልጅነት ጌ የተያዘ አይመስለኝም። ግን ቤት ቤቻ በወጡ ቤታችን ውስጥ ምግብ ይሸጣል መጠጥ ይሸጣልና ነጋዴው ይመጣል። እንዳጋጣሚ ኮተቤ አካባቢ ስለነበርኩኝ የኮሌጅ ተማሪዎችም ሊመጡ ይችላል። ጠላማ አለ። እዛ ውስጥ ነው ያደኩት ለረዥም ጊዜ። ስለዚህ ሚገባርም እንትኖች እንትን አገኛለሁ ብር ባለው ሂውመር አለው እና በጣም ደስ ደስ የሚሉ ነገሮች አሉት እና እነሱ ነገሮች ካልወድ እንግዲህ ሊትፈቸው ላይ ተጽዕኖ ወይ ደግሞ አርቱ ጋር ይህ ስነ ጥፋ የሚባለው ነገር ላይ በጣም እንደወድ እሱ ተጽዕኖ አድርጎብኛል። አልወጣም እንጂ የነዛ ሁሉ ጥብቅ ነው ብዬ አስበዋል። ከዛ በኋላ ነው ልክ ወደ ፕሪፓራቶሪ ወደሚለው ኮንሰርት ናሁን ከመጣም በኋላ ነው ወደዚህ ሸፍት ያደረጉት። እስቲ ያንተን የአሳሳል ዘይቤ እንዴት ትገልጸዋል? እንዲሁም ደግሞ ምን አይነት መልእክቶችን ነው በስዕሎች ለማስተላለፍ የምትሞክረው? አንዳንዴ ሳብጀክት ማተሩ ይወስነዋል። አሁን የምሰራው ስራ እሱ ወደሚገፋኝ ነው የሚሄደው እንጂ እኔ ይሄኛውን አሳሳል ይዣለሁ እና በዚህ አሳሳል ውስጥ እየከተትኩት ይዤው አልሄድም። ሳብጀክት ማተሩ ነው ሊድ የሚያደርገኝ ብዙ ጊዜ። አንዳንዴ የዶ የአስራ ስምንተኛ ክፍለ ዘመን የኢምፕሬሽኒስት ቴክኒክ እንግዲህ በዚህ በኮንተምፖራሪ ዘመንም እሱኛውን አሳሳል ትንሽ ልጠቀም እችላለሁ ሞደርን የሆንና ግን ቴክኒኩ ከዛኛው ጋር ሊመሳሰል የሚችል ይሆናል። አሁን ላይ የመጣሁበት ደግሞ ሱሪያሊስት የሚመስል አይነት ስሜት ይሰጠዋል። ይህል ማለት ነው የሚመስል ማለት ነው። በእንደዚህ አይነት መካከል ውስጥ ግን ያው ኦልሞስት አሁን እዚህ ዘመን ላይ ያለ ሳሊ ሲስል ኮንተምፖራሪ አርቲስት ላይ የሚባል ኮንተምፖራሪ አርቲስት ነኝ ብዬ አስባለሁ። ወደ መምህርነቱስ እንዴት መጣ? መምህርነቱ እንዳጋጣሚ ሆነው በዚህ የስነ ጥበብ ዘርፍ ላይ መጀመሪያ ከብዙ ሰው የለም ነበር። አሁን አሁን ትንሽ እየበዛ መጣ እንጂ ከዛ በፊት ቦታዎች ነበሩ፣ ክፍት ቦታዎች ነበሩ እና ጊዜ ያላቸው ለምሳሌ ሁለት ቀን ሶስት ቀን ብታስተምሪ ወይ ግማሽ ቀን ብታስተምሪ ሌሎቹ ቀን ደግሞ ስቱዲዮ የመስራት እድል ስለነበረ ማስተማሩ ባይተርፍ ራሱ አርት ስለሆነ ሌላ አዲስ ኤክስፒሪየንስ ሼር ማድረግ አይነት ስለሆነብኝ እሱኛውን እድል ተጠቀምኩት እንጂ የአስተማሪነት ሀሳብም ምንም ኖሮኝ አያውቅም ነበረ። ግን ሳስተምሮ ሐዋሳ ነው የሄድኩት። ሐዋሳ መምህራን ኮሌጅ ነበር የገባሁት እና ኤስቴቲክስ የሚባል ዲፓርትመንት ነበር ስነ ጥበብ፣ ሙዚቃና ስፖርት እና ስዕሉን ወይ ደግሞ የስነጥበቡን ፓርት እኔ እሱን ኮርስ ነበረ። እዛ ውስጥ ብዙ ኮርሶች አሉ። እነሱን ኮርሶች ይሰጥ ነበረ። ሐዋሳ አንድ አራት ዓመት ምናምን ቆየሁኝ ሆኝ ና በቃ ከዛ ወደ አዲስ አበባ ተመልሶ መጣሁኝ። እዚህ ከመጣሁኝ በኋላ ስቱዲዮ አርቲስት የሆንኩት ሙሉ ጊዜ ማለት ነው። ከዛ ሙሉ ስቱዲዮ አርቲስት መሆን የሚያገር ላይፍ ቻሌንጁ ትንሽ ከበድም ስለሚል ምናምን የሚያግዘው ነገር ይፈልግ ስለነበረ ፖስታ ቤት ገባሁኝ አንድ ሁለት ዓመት ከዛ በኋላ ነው ኮተቤ አሁን ኤዱኬሽናል ዩኒቨርሲቲ የሆነው እዛ ገባዊ ምራ ነው። ስለዚህ አሁን ኮተቤ ዩኒቨርሲቲ ነው ኮርስ የምሰጠው። ስገባበትም አሁንም እያስተማርኩኝ የማስተማርን እንትን አይደለም ሲልም አደረገው እንዴት ነው አዲስ ነገር ስይ እዛ ጋር ሌላ ነገር አገኛለሁ እና መቀባበል ነው ብዬ ነው የማስበው እና በዛ መንገድ ነው ወደ መምህርነት ጎን ለጎን የገባሁት። አሁን እንግዲህ የደመና ዜማ የተሰኘ አዲስ ኤግዚቢሽን ከፍተሃል። ምንድን ነው እሱ የደመና ዜማ? ምን ያህል ስራዎች ነው ያቀረብከው? ሀሳቡ ምንድን ነው? ከርዕስ ውስጥ ተነስተ ትንሽ አብራራልኝ። የደመና ዜማ አዲስ እንግዲህ ፈንድቃ ካልቸራል ሴንተር የቀረበ ነው። ሰላሳ አንድ ስዕሎች ናቸው ያቀረብኳቸው። እዛ ደመና እኔ ጋር እንግዲህ እንደ ሀሳብ ሆኖ መጣ። ዜማ በራሱ የራሱ ነገር አለው አይደለም? ርጉሮ አለው ማስታወቂያ ለማለው አንዳንዴ ላይክ ሀሳብ ይሆንብኛል። የሚሄድ የሚመጣ የሚቆም ሚዛን ይሆናል አይደል? ሚወርድ ይሆናል፣ እና አንዳንዴ ደግሞ መከራ ይሆናል አይደል? አሁን ትነት ነው ብለን እናስብ የለን አንዳንዴ ከባህር ላይ የሚሆን እንደገና ደግሞ ካየው ላይ ደስት ምናምን አድርጎ እዛ ይከማችና ሲከብደው ይወርዳል አይደል? አንዳንዴ ይሄ ደስት ምንድን ነው ከእያንዳንዳችን እንባ ከእያንዳንዳችን ደስታ እየትነነ እየትነነ ሄዶ ምናልባት እሱ ቢሆንስ ብዬ ማስባለሁ። ደመና እያልደረሰ ምግብ ላይ እያልቀረ ነገር ነው። ስለዚህ እዚሁ ጋር እኛ ጋር ነው ማለት ነው። የእኛ ደስታ ወይ የኛ ሀዘን የእኛ ምናምን ነው እና አንዳንዴ ይቆማል፣ አንዳንዴ ይመጣል። ከእነሱ ጋር ኤክስፔሪንስ አድርግ የነበረው ስፓርቱን በጣም የገዘፈ ነው ደመና ላይ በኤልያስ በደመና ያኔ ዘጸአት ላይ ሙሴ ከእስራኤል ሕዝቡን ሲያወጣ እስራኤሎችን ሲያወጣ ከግብጽ ወደ አውደ ደመና ና አውደ እሳት ቀን ቀን በአውደ ደመና ማታ ማታ ደግሞ በአምደ እሳት ይኖሩ ነበር ይላልና፣ ልክ ደመናው ሲቆም እዛው ይቆማሉ፣ እዛው ድንኳናቸውን ጥለው ይኖራሉ። እንዲህ እንዲህ አይነት ኤክስፔሪንስ ያለው እየደመና ና አንዳንድ ስራዎች ላይ ሙሴን የመናፈቅም ስራዎች አሉ። የመጸለይ ስራዎችም አሉ። እንደዚህ አይነት ስሜቶች አሉ። አንዳንዴ ደግሞ ደመናው ባይትሰልፍ ራሱ ከባድ ብርሃን የከለለ አይነት ስሜት ይሄ የሚመጣው ነገር ክልሉን ፕሮቴክት አድርጎናልን ብዬ አስብና ስለሚወደድ ነው ምናም ብዬም እሱን አይነት ስሜት ይሰማኛል። አንዳንዴ ደግሞ ደስታ ይሆናል። ክላውድ ባይትሰልፍ ራሱ ጥሩ ነገርም ሊሆን ይችላል ሁሌ ሀዘን ብቻ አይደለምና ጥሩ ነገርም ሊሆን ይችላል ብዬ አስባለሁ። እና ላዩ ላይ ይሆን ምናምን በቃ እንዳያልቅብኝ የመፈለግ ስሜትም አለ ይሄ ላዩ ላይ የመሆንኮት አንዳንዴ ከችግሮቻችን በላይ የመሆን ፍላጎትንም ጎን ለጎን ያሳየኛል። እና የነዚህ እነዚህ ልምምዶች የነዚህ እነዚህ ስብስቦች ናቸው ደመ ነው። እንዴት ነው የሙሉ ጊዜ ሰዓሊ መሆን አይከብድም ወይ? የስዕል ጥበብን ሄዶ ማድነቅ ሊኖር ይችላል፣ ግን ገዝቶ የራስ ማድረግ ባህል ያለ አይመስለኝም። እና ከዛ አኳያ የሙሉ ጊዜ ሰዓሊ መሆን ከባድ አይደለም እንዴት ነው? በጣም ከባድ ነው። እኛ ጋር በጣም ከባድ ነው። ትልቁ ቻሌንጅ እሱ ነው ማለት ፍቅሩ ባይኖር መሰጠት ባይኖር ከባድ ሙያ ማለት የስዕል ሙያ ይመስለኛል። ወይ ደግሞ ይሄ ጥበባት ጥበብ፣ ስነ ጽሁፉ፣ ፊልሙ እንባዩ ምኑ እንባዩ ላይክ ይሄ ጥበባት ጥበብ ላይ ያሉ ነገሮች እንዳለ ትንሽ ከባድ ናቸው። ግን መሰጠትና ፍቅሩ ስላለ ነው ብዬ ነው ማስበው። ለዛ ነው አሁን አስተማሪነቱም ሲመጣ ሌሎች ስራዎችን ጎን ለጎን ሰዓት ሙሉ ለሙሉ ሰዓት የማይወስዱ የሚሰጡ ስራዎች ሲሆኑ ጎን ለጎን እድል የሚሰጡ ላይ ዩኒቨርሲቲ የሪሰርች ታይም ስለሆነ የሚሆንም ስራ አሴ ሪሰርች ብዙ ዴቨሎፕ እናደርጋለን ተማሪዎቻችን ጋር ስንሄድ ሞት ተሻለ ነገር ይዘን ድንቅር ያደርገናል። እንደ መምህርም በጥበብ ውስጥም እንዳለ ሰው ወጣቶች በዚህ ስራ ዘርፍ እንዲበረታቱ ምን መደረግ አለበት ትላለህ? እንደ ትምህርት እንደ ትምህርት ፖሊሲ አሁን ኦልሬዲ ገብተዋል። ከኬጂ ጀምሮ እስከ አስረኛ ክፍል ማለት ነው ስጣጡ እንዴት እንደሚወርድ አናውቅም እንጂ ብዛት ከመሆኑ የተነሳ በቃ የወደድነው ነገር ነው፣ ብዙዎቻችን ማለት በጣም ደስ የሚል ነው። ይህም በጣም የተሰማማኝ ነገር ነው፣ ግን አወራረዱ ትንሽ ያስፈራል። አምስት ትምህርት በአንድ ላይ መጥቶ አይነት ሲሆን እንዴት ነው ሁሉንም ማዳረስ ይቻላሉ? ስነስርዓት መስጠት ይቻላሉ? እንዴት እንደሆነ እሱን አላውቅም እንጂ በጣም ጥሩ ነገሩ መምጣቱ ነው። ያ ማለት በሆነም መጠን መሰረታዊ የሆኑ ነገሮችን እንዲያገኙበት ያደርጋል። ያስ እሱ እሱም አንድ ነገር ነው። ሌላው ግን ምንድን ነው፣ ሚዲያውም ጥሩ ነው። አሁን እናንተም ኦልሞስት ኔጋ መጣቸው አይደለም እንግዲህ አሁን ፋናም ኢቢኤስም ሌሎችም ቴሌቪዥኖች ምናምን በደንብ እየሰሩ አይደለ ሁድ ሁድ ስዕል ሲታይ ሄደው ያሳያሉ። በሚዲያ ሰው ስለማይሄድ ቢያንስ በቴሌቪዥን በሶሻል ሚዲያ ምናምን የመምጣቱ ነገር አዌርነሱን በሆነ መጠን ቅርብ ያደርገዋል ብያስባል እንደገና ሌሎች ሚዲያዎችም በደንብ ቢጽፉ ሲሆን አይደለ ቢያወሩበት በደንብ ቢዘግቡት ምናምን ለብዙ ሰዎች አዌርነስ መስጠት ይችላል። ምክንያቱም ይሄ ግን ቤተሰብ ዴቨሎፕ ያደርግ ወጣቶችን በራሳቸው ሰዓት የሆነ ሰዓት ወክል ሊያደረጉ ሶሻል ሚዲያው ላይ በደንብ ስላለ ማለት ነው፣ ማስታወቂያው እና የሄዱ ቢያዩ በጣም ኢንከሬጅ ያደርጋል ብዬ አስባለሁ። እሺ፣ አለማየሁ ቢረቱ ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አብዝቼ አመሰግናለሁ። እኔም በጣም አመሰግናለሁ። በመከታተል የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ጋቢና ቬ መሰናዶው ነው። አብራችሁን ስለሆናችሁ እናመሰግናለን። በርካታ ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ሀገራት የተሰባሰቡ ተማሪዎች ቻይና ውስጥ በሚገኝ የስልጠና ተቋም የሚወስዱት ተግባር ተኮር ሙያ ስልጠና ወጣቶች በቀላሉ አዳዲስ ቴክኖሎጂዎችን እንዲማሩና በተለያዩ የኢንዱስትሪ ተቋማት ውስጥም እንዲሰሩ የሚያስችላቸው መሆኑ ተገልጿል። ተማሪዎቹ በቻይና የሚያደርጉት ቆይታን ቃኝቶ ሲሲቲቪ ያጠናቀረውን ዘገባ ሰመኞች የቆየ እንደሚ ከተለው ታቀርበዋለች። ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱ አብዛኞቹ ወጣቶች ሕልማቸውን ለማሳካት እና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማህበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና አላማ ዓላማው በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂ እና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው አንዲሶ ሰላሙ ይስሐቅ እንደሚለው ተቋሙ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል። የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዟል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት። ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቸኛው መንገድ በተግባራዊ ልምምድ የሚያገኙት ክህሎት መሆኑን አንዲሶ ያሰምርበታል። ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት አስረኛ ዓመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ህልም እንዳ እንዳለው ይናገራል እና ማኑፋክቸሪንግ በአሁኑ ጊዜ ሁሉም የማምረት ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ እነዚህ ነገሮች ሀገሬን ዘመናዊ ለማድረግ ይጠቅማሉ እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ እድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትዕግስት ኃይለማርያም አንዷ ናት። ማይ ሜጅር ኢስ ማኔጅመንት ሳይንስ አንድ ኢንጂነሪንግ ዋናው የትምህርት ዘርፌ የሳይንስ አመራርና ምህንድስና ነው። ይህንን ስልጠና በሉባን ማሰልጠኛ ማዕከል ለመውሰድ የወሰንኩበት ምክንያት ወደ ሀገሬ ስመለስ የበለጠ ክህሎት እንዲኖረኝ እንዲኖረኝና በተለያዩ የኢንዱስትሪ ፓርኮች ውስጥ መስራት እንዲያስችለኝ ነው። ቲያንጂን የሚገኘው የሉባን ስልጠና ማዕከል ተማሪዎቹ ሁለገብ የሙያ ስልጠና ያለውን ጥቅም በአግባቡ እንዲረዱ ለማስቻል በሳምንት ሁለት ጊዜ የቋንቋ ትምህርት ይሰጣል። ስድስት ቻይናውያንና ኢትዮጵያውያን አስተማሪዎች የሚሰጧቸውን ኮርሶች ከሰላሳ የሚበልጡ ከተለያዩ ሀገራት የተውጣጡ ተማሪዎች እየተከታተሉ ሲሆን በበርካቶች ዘንድ ተወዳጅ መሆን ችሏል። ከራሳቸው አልፈው ለማህበረሰብ የሚበጅ ስራ የሰሩ ሴቶችን እውቅና ለመስጠት ያለመው ድንቅነሽ የሽልማት ስነስርዓት በሳምንቱ መገባደጃ ተከናውኗል። በተለይም ባበርክቷቸው ልዩ እውቅና ያላገኙ ሴቶችን በማግላት ለተተኪ ትውልድ መነቃቃት ለመፍጠር አላማ እንዳለ የተነገረለት የሽልማትና የእውቅና ምሽት ባለፈው ሳምንት ቅዳሜ ነበር የተካሄደው። ሀብታሙ ስዩም በቦታው ተገኝቶ በመታደም ያጠናቀረው ዘገባ በዚህ ሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል አንዱ ነበር። ቀጥሎ ይቀርባል። የንቃትና የማብቃት ምሽት ይህ ከተለያዩ የዩናይትድ ስቴትስ ግዛት የመጡ ትውልደ ኢትዮጵያውያን የታደሙበት ልዩ ዝግጅት የተሰጠው መጠሪያ ነው። ስራዎቻቸውና ስኬቶቻቸው ለሌሎች ተምሳሌት ለሚሆኑ ሴቶች የሚገባቸውን ክብርና እውቅና ለመስጠት ያለመው የድንቅነት ሽልማት መርሃ ግብር የመጀመሪያው የገጽ ለገጽ ክንውን ነው። ሉሊት ያሲን ከመርሃ ግብሩ አዘጋጆች መካከል አንዷ ናት። በመሰረቱ ይህንን ዝግጅት ስናዘጋጅ እኛ በደንብ ሚዲያው ላይ የሚታወቁ ብዙ ሰው የሸለማቸውን ምናምን ሰዎች ሳይሆን ሞር ላይክ ብዙ ስራ የሚሰሩ ግን ደግሞ ያልታዩ መደነቅን ያላገኙ ሰዎችን ማድነቅ በዋነኝነት ደግሞ ለሴቶች ነው ፕሮግራሙ ሬሊ የቆመውና እነሱን ለነገ የበለጠ እንዲሰሩ እንዲያበረታታ ነው። ሌላው ለተከታይ ትውልድ ደግሞ እኛ ዛሬ ጀምረነዋል። ነገ ታናናሾቻችን መጥተው ከኛ በተሻለም ሁኔታ ሰፋ ባለ ሁኔታ ይሄ ነገር እንዲቀጥል እንደ ኢትዮጵያዊ የሚያስፈልገን ነገር ነው መደጋገፉም መተዋወቁም ያስፈልጋል ብለን ስላሰብን ነው ይህንን ዝግጅት ማዘጋጀት የወደድ ነው። ድንቅነት ሽልማት መርሃ ግብር የዛሬ ሶስት ዓመት ጀምሮ በተለያዩ ዘርፎች የስኬት አሻራቸውን ያኖሩ ሴቶችን ሲሸልምና እውቅና ሲሰጥ ቆይተዋል። የኮቪድ ወረርሽኝ የፈጠረውን መራራቅ ተከትሎ በርቀት መላዎች ብቻ ሲደረግ የቆየው ስነ ስርዓት ሰዎች በአካል በተገኙበት አዳራሽ በዚህ መንገድ ሲከናወን ይህ የመጀመሪያው ነው። ተቋሙ ተሸላሚዎችን የሚመዝንበት የራሱ መስፈርትና ሂደት እንዳለው ሰምተናል። ሌላኛዋ የሽልማት መርሃ ግብሩ አዘጋጅ ጀሚላ መብርሃቱ እንዴት አብራራ ልናለች። የምናደርገው ለፐብሊክ ለሕዝቡ ፎርሙን እንለቃለን በየዌብሳይታችን ላይ በየሶሻል ሚዲያዎቻችን ሰባት ወር አካባቢ ሲቀረው ጀምሮ እንለቃለን። ከነመስፈርቱ እዛ ጋር አውጥተን ላይ እያንዳንዱ ካቴጎሪና ኖሚኔሽን እንሰበስባለን። በየአካባቢያችን ካሉ ሰዎችም እንሰበስባለን። ከዛ ውስጥ ተጣርቶ ያንን ኳሊፋይ የሚያደርጉ በተለይ ደግሞ እኛ አንደኛው የተነሳንበት አላማ በተደጋጋሚ ሽልማት ያገኙ የምናውቃቸውን ሰዎች ሳይሆን ሞር ወጣ ያሉ ከመሀል ሀገር ወጣ ያሉ ብዙ ሽፋን ያላገኙትን ታርጌት እንደማድረጋችን እነሱን አይነት የሚያሟላለን ስናገኝ በዛ መስፈርት መሰረት ለሽልማቱ እናመጣቸዋለን ማለት ነው። ጀሚላ ይህን መሰሉ የክብርና እውቅና ምሽት ከተሸላሚዎች የተሻገረ ማህበረሰባዊ እርባና እንዳለውም ታስረዳለች። የሰራችሁት ድንቅ ነው፣ ወደነዋል አርአያንን መሆን ይችላል ስንላቸው ለእነሱ ነው የሞራል ሰፖርት ነው፣ ለሌሎቻችን ደግሞ ኢንስፓይሬሽን ነው በያለንበት አካባቢ ፖዚቲቭ ለውጥ ማምጣት እንደምንችል ሰው ከዚህ በፊት የሸለምናቸው ለምሳሌ አንድ ሴት ከጋምቤላ በጣም ሪሞት ወደሆነ ኤሪያ አካባቢ በጣም የሚገርም ድንቅ ስራ እየሰራች ያለች ህጻናትን እንደዚህ ጥቃት የደረሰባቸው ህጻናትን ሰብስባ የምታሳድግን ሴት ነውና ለዚች እሷን ለምሳሌ ብናነሳት ለእሷ ስራሽን፣ አይተነዋል፣ አድንቀነዋል በርቺ ነው። ለሌሎቻችን ደግሞ በያለንበት ሁኔታ ሁኔታዎች ሳያጋጭ ሳያገዱን ኮንዲሽኖች ሳይወስኑን ፖዚቲቭ ለውጥ ማምጣት እንችላለን ማለት ነው። በዚህ ዓመት በአምስት ዘርፎች አምስት ኢትዮጵያውያንና ትውልድ ኢትዮጵያውያን ለሽልማት በቅተዋል። በማኅበራዊ አገልግሎት ዘርፍ በአረብ ሀገራት የሚኖሩ ኢትዮጵያን ላይ ትኩረቱን አድርጎ የሚንቀሳቀሰው እኛ ለእኛ በስደት ድርጅት መስራች በአንቺ መር ተሸላሚ ሆናለች። በዓመታት ውስጥ በዘለቀው ህግ ተኮር የቀለም ትምህርት ስኬቶቿ የተመሰገነችው ሰዓዳ ሁሴን አደን በትምህርት ልቅና ዘርፍ ከዘንድሮ ተሸላሚዎች መካከል አንዷ ሆናለች። በንግድ መስክ ስኬት በቨርጂኒያ አሌክሳንድሪያ የሚገኘው የአቢሲኒያ ገበያ ባለቤት ሊሊ ዳምጦ ተሸላሚ ስትሆን፣ በአመራር ብቃት ዘርፍ ኤዱኬሽን ፎር ኤክሰለንስ የተባለውን ድርጅት ጨምሮ የተለያዩ ፖሊሲ ተኮር ለውጥ ለማምጣት የሚጥሩ ተቋማት መሪና አማካሪ ሆነ የሰራችው ሳራ ግርማይ እውቅና ተሰጥቷችኋል። ሴቶችን በሚመለከቱ ሀገራዊና አህጉራዊ እንቅስቃሴዎች ለዓመታት ያቅማቸውን ያበረከቱት በድሪያ መሐመድ ደግሞ የዕድሜ ዘመን ተሸላሚ ሆነዋል። እንዲህ ያለው የሽልማትና የዕውቅና ምሽት ለተተኪው ትውልድ የሚኖረውን ፋይዳ በተመለከተ ሀሳቧን ያጋራችን ደግሞ በእለቱ የበጎ ፍቃድ አገልግሎት ስትሰጥ ያገኝናት የአሜሪካን ዩኒቨርሲቲ የፊልምና ሚዲያ ተቋም ዘርፍ የሁለተኛ ዲግሪ ተማሪ ረዴት ነገደናት። በእርግጥ በተለይ እዚህ ሀገር ስትኖር በጥቁርነት በሴትነት ምናምን፣ አንተ የሚመስል ሰው እኔም ኮዛ ቦታ መድረስ ይችላለሁ የሚለው ውስጥ ላይ አድር ይችላልና እንደዚህ አይነት ለዛውም እንደዚህ በዲሲ አካባቢ ልክ በምትሮርበት አካባቢ እንደዚህ ሰው ትልቅ ነገር ሰርቶ ትልቅ ቦታ ደርሶ ሲሸለም ስታይ፣ በተለይ ለወጣቱ እኔም ኮዛ መድረስ እችላለሁ፣ እኔማ አቅተኝ የሚለው ነገር ወይም በፈረንጆቹ ሬፕሬዘንቴሽን የምንለው እሱ ትልቅ ተዋጽኦ አለው ያምናለሁ። ድንቅነሽ የሽልማት መርሃ ግብር ከሞላ ጎደል በራስ ተነሳሽነት በሚንቀሳቀሱ ሴቶች የግልና የጋራ ልፋት ዛሬ ላይ የደረሰ ተቋም ነው። ተቋሙ በአቅም ተጠናክሮ በቂ እይታ ያላገኙ ባለውለታዎችን ወደፊት ማምጣቱን ይቀጥል ዘንድ ማህበረሰባዊ ድጋፍን እንደሚሻ ያስታወሰችን ከመርሃ ግብሩ አዘጋጆች መካከል አንዷ የሆነችው ልሊት ያሲን ናት። የማህበረሰብ ድጋፍ በደንብ ያስፈልጋል። ላለፉት አራት ዓመታት ቨርቹዋል ነበር ዝግጅቱ። ዘንድሮ ነው በአካል ተገናኝተን እስቲ እንየው ብለን የተነሳ ነውና እስካሁን ድረስ ያለው ነገር ደስ ይላል። ግን ደግሞ የበለጠ እንድንሰራ የበለጠ እንድንበረታታ ማህበረሰቡ ከዚህ በተሻለ እንዲደግፈን፣ ከዚህ በተሻለ እንዲያግዘን የሴቶች ስኬትና ፈተና በይበልጥ በሚወሳበት የአውሮፓውያኑ ማርች ወር መጀመሪያ ሳምንት በተደረገው በድንቅ ነሽ የሽልማት ስነ ስርዓት ላይ ስኬታማ ሴቶች ልምዳቸውን ያጋሩበት አፍታ ተስተናግደዋል። የአደባባይ ተናጋሪዎች በታዳሚዎች አነቃቂ ሀሳቦችን አሰምተዋል። ገጣሚዎች በሥነ ጽሁፋዊ ሥራዎች የብርታትና የንቃት መልእክቶችን አስተጋብተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሴቶች ሰብአዊ መብቶቻቸው እንዲከበሩና የተሻለ ፖለቲካዊ ተሳትፎ እንዲኖራቸው እጅግ ብዙ ስራዎች እየተሰሩ ይገኛሉ። ይሁን እንጂ ሴቶች በተለይም ደግሞ ወጣቶች ፖለቲካዊ ተሳትፏቸው እንዳይጨምር የሚያደርጉ ተግዳሮቶች እንዳሉ በየጊዜው ይነሳል። ከሁለት ወጣት ሴት ፖለቲከኞች ጋር ቆይታ አድርጌ ያሰናዳሁት ዘገባ የምሽቱ ቀዳሚው ነው። የወላይታ ሕዝቦች ዴሞክራሲያዊ ግንባር ፓርቲ አባል የሆነችው ሜሮን ክብረት የኢትዮጵያ የፖለቲክ ዳር ለሴቶች በተለይም ደግሞ ለወጣት ፖለቲከኞች ምቹ አይደለም ትላለች። ለዚህም ደግሞ ሴቶች በተለያዩ ተፈጥሯዊ ጉዳዮች ወደ ፖለቲካው እንዳይገቡ እንደሚደረጉና የገቡትም ጠንከርና ጎላ ያለ ሀሳብ ሲያነሱ ተዉ የሚላቸው ሰው መብዛቱን ነው የምጠቅሰው። በጣም ቦልዶ ነው የምናገረው። መናገር ያለብኝ ነገር መልእክቴን በደንብ አስተላልፋለሁ በሚገባ። ነገር ግን የሆነ ነገር ትንሽ ወጣ ያለ ነገር ከተናገርኩ ከጓደኞቼ ዛው በወረቀት ጭምር ሳይቀር ጻፍ አድርገው አርገው በትንሽ ተጠንቀቂ ያንቺ ልጅ አለሽ ቤተሰብ አለሽ ሰው ጥንቃቄ አርጊ አይነት መልክቶች ይደርሱኛል። ስልኮችም የሆነ ነገር ተናግሬ ከወጣሁ ወይም በፌስቡክ ገጽ ላይ አንድ ነገር ፖስት ካረኩ በቃ ቤተሰቦች ምንድን ነው አንቺ ቢያንስ ለልጅሽ ለልጅሽ መቆየት አትፈልጊም ወይ አይነት መልክቶች ይደርሳሉ እና ያው ጫናው በሴት ላይ እንደሆነ ሁሉም ነገር የሚያመላክት ነው ወንድ ልጅ ነው ቢታሰር ምን ይሆናል ይባላል ያው ሴት ልጅ ግን ብትታሰር ገና ደግሞ ልጅ ካላት ቤተሰብ ካላት ልጇን ጥላ የሚጠባ ነው ልጁ ከና ማለት በተፈጥሮ ከአባቱ ይልቅ ልጁ እናቱ ታስፈልገዋለች ምክንያቱም እናቱ የሚሰጠውን ነገር ላያገኝ ይችላል ከአባቱ ስለዚህ አንዳንድ ማንቀይራቸው ነገሮች አሉ አንቺም ካጣ ልጁ ይጎዳል አባቱም ቢያጣ ያን ያህል ጉዳት ላይሆን ይችላል የሚባል አይነት አመለካከቶች አሉ። አንዳንዶቹም ልክ ናቸውም እና በዛ ምክንያት አሁን ልክኛን ሲያዩ እኛ የተንገላታው ነው ሌሎች ሴቶች አይደፉም እንዴ? ልጅ ሲኖር ደግሞ በተለየ በቃ የሚከት ነገር አለ። በኢትዮጵያ የሕዝብ እንደራሴ ምክር ቤት ውስጥ አርባ አንድ ነጥብ አምስት በመቶ የሚሆኑ ሴቶች መገኘታቸውንም ዴሞ ፊንላንድ የተሰኘ የፖለቲካ ምርምር ተቋም በቅርቡ ባደረገው ጥናት አመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ውስጥ በህዝብ ግንኙነት የምታገለግለው የወዲት ጌታቸው ሴቶች በሴትነታቸው በፖለቲካ ፓርቲ ውስጥ ተሳትፎም ሆነ ወደ አመራሩ እንዲጠጉ አይጋበዙም ትላለች። ብዙ አልተለመደም ፊት የሴት ወደ ፖለቲካ ፓርቲዎች ውስጥ ገብቶ መስራት ለፊት መታየት እና ሰዎች አንዳንድ ጊዜ ይደነግጣሉ። ከዚህ ፓርቲ ተወክዬ የመጣሁት ሲያቸው እና ሴት መሆንሽም ሲያዩ ይደነግጣሉ። እንዴት ወደዚህ ገባሽ የመገረም የመደነቅ አይነት ሁኔታዎች ያጋጥሙሻል። አንዳንድ ጊዜ እነዚህ ታዝበለው። ሌላው ደግሞ ይሄ የሆነ ነገር የሆነ ውድድር ሲኖር ወይ ደግሞ ምርጫ ሲኖር እኔ እወዳደራለሁ፣ ፓርቲ ወክዬ እወዳደራለሁ፣ መወዳደር እፈልጋለሁ ብለሽ ስትነግሪያቸው ዲ ሴቶኖች ትችያለሽ፣ ትዳር ይኖራል፣ ልጆች ይኖራሉ፣ ወደ ቤት ልታደርግ ነው ቤተሰቦች የሚሉ ነገሮች አሉ እና እነዚህ ነገሮች ታዘጫ ያለው፣ የወላይታ ህዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረት ከሴትነት በተጨማሪ ወጣት መሆን በራሱ ተአማኒነትን የሚቀንስና ለጥቃት የሚያጋልጥ መሆኑንም ታስረዳለች። ያው ወጣት ሲኮን ምንድን ነው ስጋት ነው፣ ለአመፅም ይመስላል ብዙ ነገሮች በተለይ በተቃዋሚ ፓርቲ ወይንም በሌላ ሙቭመንት ውስጥ ከመንግስት አካላት ውጭ ካለሽ ባይሆን እንኳን ጥያቄ ይሻውን ለምሳሌ እኛ ጥያቄ የመንግስት ዩረድ አይነት አይደለም፣ የስርዓት መገርሰስም አይደለም። የራሳችን ጥያቄ የፍትህ ጥያቄዎች ነበሩ እና ግን እንደዛ ወደዛ የወጣቶች ስለነበረ ሙቭመንቱ ወደዛ የመገልበጥ እነዚህ መፈንቅለ መንግስት ነው መፈንቅ የዞኑ ማለት ነው። በሌለበት አካባቢ እናወራ እንደዚህ ካፌ ውስጥ ወየሆነ ቦታ፣ ወዲያው ፖሊስ ይላካል። ምንድን ነው እዚህ ጋ የምታረጉት? ጥቆም አደርሶ ና አይነት ነገሮች ይመጣል። እና ስጋት አለ። ወጣት ሲኮን አመጣለ ተብሎ ነው የሚታሰበው። ቀጥታ ማለት ነው። ተፋ ያለ ግቢ መናፈሻ የሚመስሉ ግቢዎች አሉ በአካባቢያችን። እና እዛ አካባቢ ላይ ይሰበሰባሉ። ብዙ ትልልቅ ሰዎች፣ የተማሩ ሰዎች በስራ ምክንያት ተሰባስበው ያወራሉ እና በተለየ መልኩ ወጣቶች ሲሆኑ ነው በጣም ስጋት የሚፈጠረው፣ እና ለሌላ ነገር ለሽብር አላማ ተልዕኮ ይዘው የመጡት አይነት ነገር ነው። በምንም እንኳን ለትምህርት ጉዳይ እንኳን ቢሆን የተሰበሰቡት ፖለቲካ እንኳን ባይሆን እንደዛ ነው። እና እንደዚህ የተወሰኑ ሰዎች ደግሞ በፖለቲካቸው በፖለቲካ እንቅስቃሴቸው የሚታወቁ ሰዎች በመካከላቸው አንድም ሰው ይኖር ማለት የግልም ጉዳይ ይኖረናል አይደል እኛ ስጋት አለው። በቃ ሁለቱም ሴቶች ታዲያ ሴቶች ይህንን አልፈው የፖለቲካ ተሳትፋቸውን መጨመር እንዳለባቸው ይስማማሉ። በራሳቸው ሴቶችን ለማበረታታት ሊደረጉ ይገባሉ የሚሏቸውንም ነገሮች ጠቁመዋል። በቅድሚያ የኢዜማ የህዝብ ግንኙነት አባል ዮዲት ጌታቸው አሁን እየተለመደ ነው። በእርግጥ በፊት ላይ ብዙ ሴቶች የመሳተፍ እድላቸው ዝቅተኛ ነበር። አሁን አሁን ግን እየተለመደ ስለሆነ በዚህ ይቀጥል ይበልጥ ደግሞ ሴቶችን ወደፊት አምጥቶ ለምሳሌ፣ አሁን የፖለቲካ ሀገራችን ውስጥ ያለ የፖለቲካ ፓርቲዎችን ብታያቸው የሴት ሊቀመንበር ወይ የሴት መሪ ያለው የፖለቲካል ፓርቲ የለም። ባላይ መረጃ መሰረት እና እንደዚህ ሴቶችን ወደ ማብቃት ወደ መሪነት ማምጣት ይችሉ። ይሄ ዝቅ ያለ ቦታ ሳይሆን ለሴቶች መሰጠት የሚገባው ከወንዶች እኩል መስራት እንደ የሚያሳዩበት ቦታ የመሪነት የሊቀመንበርነት አለ፣ ከፍ ያለ ስልጣን ያለው ቦታ እንደዚህ አይነት ስልጣኖችንም በመስጠት የሴቶችን አቅም ማሳየት የሚቻልበት አውድ ሊዘረጋ የወላይታ ሕዝቦች ዴሞክራሲያዊ ግንባር አባል የሆነችው ሜሮን ክብረትም የሴቶች ተሳትፎ እንዲጨምር ገለልተኛ ተቋማት እገዛ ሊያደርጉ ይገባል ትላለች። ሁሌም ያሳስበኛል። እኔም በጣም የእውቀት ማነሱ እንዳለ ሆኖ እውቀት እንኳን እያላቸው ወደፊት ደፍረው መውጣት የማይፈልጉ ሴቶች አሉና እና ይህንን ጫናውን ከቤተሰብ ማስተዳደር ጋር ተያይዞ ያለውን ነገር በመስራት ማለት ነው የሚደርስባቸውን ጉዳት ጫናውን በመስራት ብቻ ራሳቸውንም ያገሉ ሴቶች አሉ። ከሚገለሉትም ተገፍተው የሚገለሉትም እንዳለ ሆኖ እና ፕሮቴክሽን ያስፈልጋል ብዬ ነው የማስበው ስፔሻሊ እንደዚህ አይነት ነገሮች ሀፕን ሲያደርጉ ሴቶች የሆነ ከሌላ የሚሰጣቸው አካል ሊያደጉ የሚችሉ እና ከፍቃድ ከተፈጸመም በኋላ ፊት የሚሰጡ አካላት ቢኖሩ ብዬ አስባለሁ። እንገለልተኛ ተቋማት ቢኖሩ ሴቶች ፖለቲካ ተሳትፎ ንቁ ይሆናሉ ብዬ አስባለሁ። ፖለቲካ ምሁን ከምንም ነጻ የሆኑ ገለልተኛ የሆኑ ተቋማት ቢኖሩ እንደ መፍትሄ እሱ ነው የሚመክረው። ሴቶች በፖለቲካ ፓርቲዎች ውስጥ ገብተው እንዳይሳተፉ እንዲሁም ደግሞ ወደ አመራር እንዳይቀርቡ ከሚያደርጉ እክሎች መካከል የእውቀት ማነስ፣ የመረጃ እጥረት እንዲሁም ደግሞ ሴቶችን ማብቃት አለመቻል እንደ ምክንያት ይነሳሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ የደንገረመው ዋሽንግተን ዲሲ ን አብራችሁን ስላመሻችሁ እጅግ አብዝተን እናመሰግናለን። በንጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ኤደን ገረመው መርሃ ግብሩን በምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ አምሽተናል። ቻናል አስተያየትና ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ብ እያላችሁ አድርሱን። ሰላም ጤና ስጥልን ደናደሩ